የአሜሪካ ድምፅ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻላል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ መስከረም 18 2014 ዓ.ም ዝግጅታችን ጀመረ። አስተዋዩ የአዲስ አበባ ከተማ ነዋሪ ነገሮችን ሁሉ በብስለትና በሚዛናዊነት አይቶ ዳኝነቱን የሰጠበት ሂደት የሚደነቅ ሆኖ አልፏል። አዲስ በተመሰረተው የአዲስ አበባ ከተማ አስተዳደር በከንቲባነት የተመረጡት ወይዘሮ አዳነች አበቤ ናቸው። ወይዘሮ አዳነች የከተማዋን አስተዳደር የፌዴራል ሚኒስትሮችና ተፎካካሪ ፓርቲ አባላትን ያካተተ ካቢኔ አዋቅረዋል። በአብይ ረስ ዘገባ ለን ህወሓትን፣ ኤርትራን በማጥቃት ለጦርነት እየገፋፋ ነው ሲሉ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ከሰዋል። ኢትዮጵያውያን የትግራይ ተወላጆች በኒውዮርክ የተባበሩት መንግስታት ድርጅት ደጃፍ የተቃውሞ ሰልፍ አካሂደዋል። በደቡብ ጎንደር ዞን ፋርጣ ወረዳ ጋሳይ ከተማ ውስጥ በህወሓት ታጣቂዎች በተተኮሰ ከባድ መሳሪያ የሶስት ዓመት ልጃቸው እግራቸውን ማጣቱን የሚናገሩ አባት ይዘናል። እነዚህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሀዱ ራዲዮ 94.3 ላይ እንደመጣለን ጤና ይስጥልኝ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። እንደ አውሮፓ አቆጣጠር በ1994 ዓ ም 800 ሺህ የሚሆኑ ቱትሲዎችንና እነሱን ከአደጋ ለመከላከል ሲሞክሩ የነበሩ የሁትሲ ዜጎችን ሞት አቀነባብረዋል የሚባሉት የቀድሞ የሩዋንዳ ጦር ሰራዊት አባል የሆኑት ኮሎኔል ቲኦኔስቴ ባጎሳራ ባለፈው ቅዳሜ በማሊ ሆስፒታል ውስጥ ሳሉ ህይወታቸው ማለፉ ታውቋል። በዚህ ዙሪያ በአሜሪካ ድምፅ የተሰናዳውን ዘገባ ኤደን ገረመው ታስደምጠናለች። ባለፈው ቅዳሜ ዕለት ህይወታቸው ያለፈው የሰማኒያ አመቱ ኮሎኔል ባጎሶራ በቀድሞ የሩዋንዳ አለም አቀፍ የወንጀለኞች ወታደራዊ ችሎት በሰብአዊነት ላይ ላደረሱት በደል የሰላሳ አምስት አመት ፍርድ ተፈርዶባቸው በእስር ቆይተዋል። ኮሎኔል ባጎሶራ እንደ ኤሮፓያን አቆጣጠር በ1993 ዓ ም በቀድሞው የሩዋንዳ ፕሬዚዳንት ጁቬናል ሀብርያማና ተሹመው የሀገሪቱን ወታደራዊና ፖለቲካዊ ጉዳዮች ሲቆጣጠሩ የቆዩ ሲሆን ኮሎኔሉ በተሾሙ በአመቱ እንደ ኤሮፓያን አቆጣጠር በ1994 ዓ ም ማለት ነው የሀገሪቱ ፕሬዚዳንት አውሮፕላናቸው በመሳሪያ ተመተው ከሞቱ በኋላ በቱሲዎች ላይ የጅምላ ጭፍጨፋ እንዲካሄድ አዘዋል በሚል ተከስሰው ነበር የታሰሩት ኮሎኔሉ ከዘር ማጥፋቱ በኋላ ወደ ካሜሮን በመጓዝ በስደት ቢቆዩም በጎርጎሮሲያኑ በ1996 ዓ ም ተይዘው በ1997 ዓ ም ለፍርድ እንዲቀርቡ ወደ ታንዛኒያ ተወስደዋል። የፍርድ ሂደታቸውም እንደ ኤሮፓያን አቆጣጠር በ2002 ዓ ም የተጀመረ ሲሆን ለአምስት ዓመታት ያህል ሲካሄድ ከቆየ በኋላ እድሜ ፍታ ተፈርዶባቸው የነበረ ሲሆን እንደ ኤሮፓያን አቆጣጠር በ2008 ዓ ም ይግባኝ በመጠየቃቸው ቅጣቱ ተሻሽሎላቸው ነበር። በምዕራብ አፍሪካ ጊኒ በመፈንቅለ መንግስት ስልጣን የጨበጠው ወታደራዊ ጁንታ አገሪቱን ወደ ሲቪል አስተዳደር እንመልሳታለን የሚል የሽግግር ቻርተር ማውጣቱን አስታወቀ። በአገሪቱ የህዝብ መገናኛ ብዙኃን ይፋ የተደረገው ቻርተር የሽግግሩን ተግባራዊነት የሚያስፈጽሙ አራት ተቋማትን ወይም አካላትን ይፋ ማድረጉም ተዘግበዋል። ሰሜን ኮሪያ በአንድ ወር ውስጥ ሶስተኛውን የኒውክሌር ሚሳኤል ሙከራ በዛሬ ዕለት አድርጋለች። ሙከራው የተካሄደው የሰሜን ኮሪያ አምባሳደር የደቡብ ኮሪያን ጠባጫሪነት በመግለጽ በተባበሩት መንግስታት ጠቅላላ ጉባኤ ፊት ንግግራቸውን ከማሰማታቸው ጥቂት ደቂቃዎች በፊት ነው። ዩናይትድ ስቴትስ ሙከራውን በማውገዝ በርካታዎቹን የተባበሩት መንግስታት የጸጥታው ምክር ቤት ውሳኔዎችን የሚጥስ ነው ብላለች። በሰሜን ኮሪያ አጎራባች ለሚገኙ አገሮችም ሆነ ለዓለም አቀፉ ማህበረሰብ ስጋት መሆኑንም ገልጻለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ በዛሬው ዕለት በሰጡት መግለጫ ከሰሜን ኮሪያ ጋር ለመነጋገር የምናደርገውን ዲፕሎማሲያዊ ጥረት አሁን እንቀጥልበታለን ካሉ በኋላ የደቡብ ኮሪያ ሪፐብሊክና ጃፓንን ከጥቃት ለመከላከል ያለንን ቁርጠኝነትም እንደ ብረት የጠነከረ ሆኖ ይቀጥላል ብለዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ቻይና እንደ አውሮፓ አቆጣጠር ከ2018 ጀምሮ ከአገር እንዳይወጡ አግዳቸው የነበሩ ወንድምና እህት የሆኑ ሁለት አሜሪካውያንን በመልቀቋ ባለፈው ሳምንት መጨረሻ ወደ ዩናይትድ ስቴትስ ተመልሰዋል። የዩናይትድ ስቴትስ ባለሥልጣናት ቤጂንግ አሜሪካውያኑን የለቀቀችው ዩናይትድ ስቴትስ በሁዋዌ ሥራ አስፈጻሚ ላይ የመሠረተችውን ክስ ካነሳች በኋላ መሆኑን ተናግረዋል። ሲንቲያና ቪክተር ሉ የተባሉ አሜሪካውያን ምንም የተመሰረተባቸው የወንጀል ክስ ሳይኖር ቻይናን መልቀቅ እንደማይችሉ ተነግሯቸው ላለፉት ሶስት አመታት ቻይና ውስጥ ቆይተዋል። የቀድሞ ባንክ ባለስልጣን የነበሩት አባታቸው ሉ ቻንግሚን በቻይና በማጭበርበር ወንጀል ተከስሰው ይፈለጉ የነበሩ ሰው መሆናቸውም ተመልክተዋል። በተመሳሳይ ሁኔታም በካናዳ ታስረው የነበሩት የሁዋዌ ስራ አስፈጻሚ ሜንግዋንዙ መለቀቃቸውን ተከትሎ በጥቂት ሰዓታት ውስጥ ሁለት የካናዳ ዜጎችም እንዲሁ ተለቀው ከቤተሰቦቻቸው ጋር መቀላቀላቸው ይታወሳል። በምዕራብ አፍጋኒስታን ሄራት ክፍለ ግዛት የሚገኙ የታሊባን ባለስልጣናት ትላንት ሰኞ ባወጡት መግለጫ ወንጀል ፈጽመው የተገኙ ወንጀለኞች በሸሪያ ሕግ መሰረት እንደሚቀጡ ይፋ አድርገዋል። የታሊባኑ መግለጫ የወጣው የጠለፋ ክስ የተመሰረተባቸው አራት የታሊባን ተዋጊዎችን ባለፈው ቅዳሜ ህዝብ በሚሰበሰብበት የከተማ አደባባይ ላይ በስቅላት ከቀጡ በኋላ ነው። የየመን የሁቲ ተዋጊዎች ወደ ሰሜናዊቷ ቁልፍ ከተማ ማሪብ እየተጠጉ በመምጣታቸው የየመን ሁኔታ ሊለወጥ እንደሚችልና ከሁለት ሚሊዮን በላይ ሰዎች ሊሰደዱ እንደሚችሉ ባለሙያዎች አስጠነቀቁ። በሰነአ የስትራቴጂክ ጥናት ከፍተኛ ተመራማሪ አብዱልሃኒ አልኢራያኒ ለአሶሽትድ ፕሬስ የማሪብ ጦርነት የወደፊቱን የየመንን ጉዳይ ይቀይራል ሲሉ ተናግረዋል። በሳውድ አረቢያ የሚደገፉ ተዋጊዎቹ ማሪቢንን ለመቆጣጠር በሚያደርጉት ከፍተኛ ጥረት በዚህ ወር በተካሄደው ከፍተኛ ግጭት በኢራን የሚደገፉ በመቶ ሺህ የሚቆጠሩ ታጋዮች መሞታቸውም ተመልክተዋል። በነዳጅ የበለጸገችውን አካባቢ መቆጣጠር ለሚደረገው የሰላም ድርድር ጥሩ አቋም ላይ እንዲገኙ ያደርጋቸዋል ተብሏል። በአሁኑ ጊዜ በሰሜን አብዛኛውን የመንግስት ይዞታ ሁቲዎች የተቆጣጠሩት መሆኑን የአሶሽየትድ ፕሬስ ዘገባ ያስረዳል። አሁን ወደ ኮቪድ-19 የዓለም ዜናዎች እናልፋለን። ከብሪታንያ የወጣው አንድ አዲስ ጥናት ሲጋራ አጫሾች ከሌሎች በተለየ በኮቪድ-19 ቫይረስ በጽኑ ሊታመሙ ወይም ሊሞቱ እንደሚችሉ አስታወቀ። ዩኬ ባዮባንክ የተባሉ የአጥኚዎች ቡድን በ420ሺ በጎ ፈቃደኞች ላይ እንደ ኤሮፓ አቆጣጠር ከጥር እስከ ነሐሴ 2020 ባደረጉት ጥናት ከሆስፒታሎችና ጤና ጣቢያዎች ባገኟቸው መረጃዎችና በተመለከተዋቸው የሟቾች ሰርቲፊኬት በሲጋራ አጫሾችና በቫይረሱ ሳቢያ በሚመጡ ህመሞች መካከል የጠነከረ ግንኙነት መመልከታቸውን ገልጸዋል። ትሮአክስ በተሰኘው የሕክምና መጽሔት ላይ በታተመው ጥናት እንደተመለከተው በአሁን ወቅት ሲጋራ ከሚያጨሱት የኮቪድ ተጋላጮች ውስጥ 8 ከመቶ የሚሆኑት ወይ ሆስፒታል ይገባሉ ወይም ይሞታሉ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ሦስተኛውን የማጠናከሪያ የኮቪድ-19 ክትባት ትናንት ሰኞ ወስደዋል። ፕሬዝደንቱ ክትባቱን የወሰዱት አስተዳደራቸው ሦስተኛው የፋይዘር ማጠናከሪያ ክትባት ለተወሰነው የኅብረተሰብ ክፍል እንዲሰጥ ከወሰነ ጥቂት ቀናት በኋላ ነው። ባይደን በተከተቡበት ወቅት ዋነኛውና አስፈላጊው ነገር ሌሎች ብዙ ሰዎች እንዲከተቡ ማድረግ ነው ብለዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎች እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ መስከረም 18 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። እንደምትመለከቱት እንግዲህ ራዲዮ በቴሌቪዥን ሆነን መተናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ቪኦኤ ኒውስ ዶት ኮም እንዲሁም በአድቪ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማ ተጨማሪም ከሰኞ እስከ ዓርብ በአሃዱ ራዲዮ 94.3 ላይ እንደምጣለን። አሁን ወደ እለቱ አብይረስ ዘገባ እንለፍ። አዲስ በተመሰረተው የአዲስ አበባ ከተማ ምክር ቤት በከንቲባነት የተመረጡት ወይዘሮ አዳነች አበቤ የፌዴራል ሚኒስትሮችንና የተፎካካሪ ፓርቲ አባላትን ያካተተ ካቢኔ አዋቀሩ። የአዲስ አበባ ከተማ አስተዳደር ምክር ቤት በዛሬው ዕለትም ተመስርቷል። በምክር ቤቱ በከንቲባነት የተመረጡት የመጀመሪያዋ ሴት የአዲስ አበባ ከተማ ወይዘሮች አዳነች አበቤ አዲስ ካቢኔ ማዋቀራቸውም ምክር ቤቱ አጽድቆላቸዋል። ቀጣዩ አስተዳደራቸው ሙስናን መከላከል እና የኑሮ ውድነትን ማቃለል ላይ ትኩረት ሰጥቶ እንደሚሰራ ከንቲባዋ ንግግር ባደረጉበት ወቅት ገልጸዋል። የአዲስ አበባው ዘጋቢያችን ኬኔዲ አባተ አጠር ያለ ዘገባ አሰናድቷል ዛሬ አዲስ የተመሰረተው የአዲስ አበባ ከተማ አስተዳደር ምክር ቤት ወይዘሮ አዳነች አቤቤን የከተማዋ ከንቲባ አድርጎ መርጧል። የአዲስ አበባ ከተማ አስተዳደር ከንቲባ ሆነው 138 አባላት ባሉት ምክር ቤት በሙሉ ድምፅ የተመረጡት ወይዘሮ አዳነች አቤቤ በምክር ቤቱ ፊት ቃለ መሐላ ከፈጸሙ በኋላ ባደረጉት ንግግር አዲሱ ምክር ቤት የተመሰረተው ምርጫው እንዳይደረግ የነበሩ ያሏቸውን የውጭ ጣልቃ ገብነቶች በመቋቋም በተደረገ የምርጫ ሂደት በመሆኑ የተለየ ትርጉም እንዳለው አንስተዋል። አዲስ አበባ የፖለቲካ፣ የኢኮኖሚ፣ የዲፕሎማሲ ማዕከልና ዓለም አቀፍ ተቋማት መቀመጫነቷን እንደ ግብዓት በመውሰድ ምርጫውን ከአውዱ ውጪ ለመጠቀም ደባል አጀንዳዎችን በማምጣት ሕዝቡን ለማሳሳትም ሙከራዎች ተደርገው ነበር። ነገር ግን አስተዋዩ የአዲስ አበባ ከተማ ነዋሪ ነገሮችን ሁሉ በብስለት እና በሚዛናዊነት አይቶ ዳኝነቱን የሰጠበት ሂደት የሚደነቅ ሆኖ አልፏል። የከተማችን ህዝብ ድምፅ አሰጣት ሁለት ትርጉም አለው። የመጀመሪያው ትርጉሙ ህዝቡ በርካታ ያልተመለሱ ጥያቄዎችና ያልተፈቱ ችግሮች ቢኖሩትም በለውጡ ጅምር እርምጃዎች ተስፋ ማድረጉንና በፓርቲያችን አሻጋሪ ሀሳቦች ላይም ተስፋ መጣሉን ያሳየበት ነው። ሁለተኛው ትርጉም ደግሞ ለብልጽግና ድምፅ የሰጠው አብላጫ መራጭ ቢሆንም የተለያዩ ተፎካካሪ ፓርቲዎችን የመረጡ ዜጎችም ድምፅ ተደምሮ ሲታይ ቀላል ግምት የሚሰጠው አለመሆኑን አስተውለንበታል። ይህም ድምፅ ሊከበር የሚገባው ድምፅ ነው። የአዲስ አበባ የመጀመሪያዋ ተመራጭ ሴት ከንቲባ ወይዘሮ አዳነች ለቀጣዮቹ አምስት ዓመታት አዲስ አበባን የመምራት ዕድል ያገኘው አስተዳደራቸው ትኩረት ከሚሰጥባቸው ዋና ዋና ዘርፎች መካከል ሙስናን መከላከል አንዱ መሆኑንም ጠቁመዋል። የአዲስ አበባ ከተማ ነዋሪዎች ወቅታዊና ጥራት ያለው አገልግሎት በክብር የማግኘት መብት አላቸው። በመሆኑም በቴክኖሎጂ የተደገፉ ንጹህ፣ ምቹ የስራ አካባቢ የሚፈጠርበትን አቅጣጫ በመከተል የመንግስት ተቋማት ተቋማዊ አሰራርን ተከትለው ነፃና ገለልተኛ ሆነው ከሙስና የጸዳ አገልግሎት በመስጠት ተግባራዊ ውጤት እንዲያስመዘግቡ፣ ግልጽነትና ተጠያቂነት የሰፈነበት አሰራር የሚጎለብትበትን አካሄድ በመከተል የከተማዋን ትልቅነትና የነዋሪዎቿን ክብር የሚመጥን አገልግሎት ለመስጠት በቁርጠኝነት እንሰራለን። የህብረተሰቡ ፈተና የሆነውን የኑሮ ውድነት ከመቅረፍ አንጻር ደሃ ተኮር ተግባራትና የወጣቶች የስራ እድል ፈጠራ ትኩረት እንደሚሰጥባቸውም ነው ወይዘሮ አዳነች የገለጹት። የኑሮ ውድነቱ ዋና ገፈት ቀማሽ የሆነው በዝቅተኛ ገቢ የሚተዳደረው የከተማችን ማህበረሰብ ጊዜያዊ ችግሮቹን እየፈታን መላ ህብረተሰቡን ከዘላቂ ደህንነት ለማውጣት የገባነውን ቃል ወደ ተግባር ለመቀየር በቁርጠኝነት የምንቀጥልበትም ይሆናል። ድሃ ተኮር መርሃ ግብሮቻችን ውጤታማ በማድረግ የፍትሃዊነትን ችግሮች መቅረፍና ለወጣቶችና ለሴቶች ልዩ ትኩረት በመስጠት ለዜጎች የስራ ዕድል መስፋፋትና ምቹ ሁኔታ መፈጠር ላይ ያተኮረ ርብርብም ይደረጋል። የህግ የበላይነትን ማረጋገጥ፣ የቤቶች ልማት፣ እንደ ውሃና መብራት ያሉ መሰረተ ልማቶችም ትኩረት ከሚሰጥባቸው ተግባራት መካከል ተካተዋል። ከንቲባዋ ወይዘሮ አዳነች አቤቤ የመከላከያ ሚኒስትሩን ዶክተር ቀን አያደታና የባህልና ቱሪዝም ሚኒስትሯን ዶክተር ሂሩት ካሳውን እንዲሁም ከተፎካካሪ ፓርቲዎች ማለትም ከኢዜማ አቶ ግርማ ሰይፉንና ከአብን አቶ ዩሱፍ ኢብራሂምን ያካተተ አዲስ ካቢኔም አዋቅረዋል። ዶክተር ቀነ አያደታ የአዲስ አበባ ሰላምና ጸጥታ ቢሮ ኃላፊ ሲሆኑ፣ ዶክተር ሂሩት ካሳው ደግሞ የባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ተደርገው ተሰይመዋል። ከተፎካካሪ ፓርቲዎች ደግሞ የኢዜማው አቶ ግርማ ሰይፉ የኢንቨስትመንት ኮሚሽነር፣ የአብኑ አቶ ይሱፍ ኢብራሂም ደግሞ የመንግስት ንብረት አስተዳደር ኃላፊ ሆነዋል። በአጠቃላይ 26 አባላት ያሉት የከንቲባዋ ካቢኔም በምክር ቤቱ ጸድቆላቸዋል። አዲሱ የከተማው ምክር ቤት ብልጽግና ፓርቲ ለአፈጉባኤነት በእጩነት ያቀረባቸውን ወይዘሮ ቡዜና አልቃድርን በዋና አፈጉባኤነት፣ ወይዘሮ ፋይዛ መሐመድን ደግሞ በምክትልነት የመረጠም ሲሆን ተመራጮቹም ቃለ መሃላ ፈጽመው ስራቸውን ጀምረዋል። ሰኔ 14 2013 ዓ ም በተካሄደው ምርጫ በምርጫ ቦርድ ይፋ ከተደረጉት 425 የህዝብ ተወካዮች ምክር ቤት መቀመጫዎች ውስጥ 410ሩን ያሸነፈው ብልጽግና ፓርቲ የክልልና የከተማ አስተዳደር መንግስታትን መመስረት የጀመረ ሲሆን ከጥቂት ቀናት በኋላ አዲስ የፌዴራል መንግስትም ለመመስረት በመሰናዳት ላይ ነው። የአዲስ አበባ ከተማን አዲስ ምክር ቤት በዛሬው ዕለት የመሰረተው ፓርቲው የከተማ አስተዳደሩ ለተወካዮች ምክር ቤት ካሉት 23 መቀመጫዎች ከአንዱ በስተቀር 22ቱን ያሸነፈ ሲሆን የክልል ምክር ቤቱን 138 መቀመጫዎች ደግሞ ሙሉ በሙሉ ማሸነፉ ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ አድማጮች ለዕለቱ የያዝነውን አብይ ርዕስ ዘገባችንን ነበር ያስደመጥናችሁ። የትንታኔው መጽሔት ይቀጥላል። ወደ ኒውዮርክ ይወስደናል። ዘገባውም ህዋት ኤርትራን በማጥቃት ለጦርነት እየገፋፋ ነው ሲሉ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ከሰዋል። የውጭ ጉዳይ ሚኒስትሩ ለተባበሩት መንግስታት ድርጅት ሰባ ስድስተኛ ጠቅላላ ጉባኤ በቪዲዮ ቀድሞ በተቀረጸ መልእክት በትላንትና እለት ባደረጉት ንግግር ዩናይትድ ስቴትስና አውሮፓ አጋሮቿ የህወሓትን አደገኛ አካሄድ ለመደገፍ እያደረጉ ነው ያሉትን ጥረት ኮንነዋል። በህዳሴ ግድብ ዙሪያ ያለውን ችግር ሊፈታ የሚችለው በኢትዮጵያ፣ በሱዳንና በግብጽ ቀናነት የተሞላበት ድርድር ብቻ ነው ብለዋል። በሌላ በኩል የኒውዮርክና የአካባቢዋ ስቴቶች ነዋሪ የሆኑ የትግራይ ክልል ተወላጅ ኢትዮጵያውያን ጠቅላላ ጉባኤው እየተካሄደ በነበረበት የተባበሩት መንግስታት ድርጅት ጠቅላይ መስሪያ ቤት ፊት ለፊት ትላንት ሰልፎ ወጥተዋል። ስመኝሽ የቆየ ሁለቱም ዘገባዎች አጣምራ እንደሚከተለው custom knowledge ሳምንቱን ሲካሄድ የሰነበተው የመንግስታቱ ድርጅት 76ኛ ጠቅላላ ጉባኤ ትላንት ከመጠናቀቁ በፊት የቪዲዮ መልእክታቸው የተላለፈው የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ህወሀት ኢትዮጵያና ኤርትራ ከሶስት ዓመታት በፊት የደረሱበትን የሰላም ስምምነት ለማጨናገፍና ዳግም በኃይል ወደ ስልጣን ለመመለስ እየሞከረ ነው ሲሉ ከሰዋል። ይህ ህገወጥ ያሉት አድራጎት ለኢትዮጵያ፣ ኤርትራና አልፎም ለአፍሪካ ቀንድ አካባቢ ገኛ መሆኑንም በመግለጽ ዓለም አቀፍ ተቋማት ለህወሀት እያሳዩት ነው ያሉትን ድጋፍ ተቃውመዋል። ወት ከምንም በላይ የማይታለፉ ነው ያገኘ ነው። በተለይ እንደ ዩናይትድ ስቴትስ እና የአውሮፓ ሀገሮች ያሉ ሀገራት ይህንን ከሕግ ውጭ የሆነና አደገኛ መጽ መደገፋቸውንና እነሱን ማንኛውንም ዋጋ ከፍሎ በድጋሚ ለማስነሳት የያዙትን አቋም ነው። የውጭ ኃይሎች ይህን ድጋፍ ለመስጠት ሀሰተኛ ትርክቶችን ማሰራጨታቸውን የጠቀሱት የኤርትራ የውጭ ጉዳይ ሚኒስትር ይህ በራሱ ዓለም አቀፍ የሆነው የአስተዳደር ስርዓት መዋቅር ብቃት የሌለው መሆኑን ያሳያል ብለዋል። ኤሪትሪያ ሃዝ ሰፈርድ ኢነርሞስሊ ባይ ሲሚላር ፕሪቪስ አክትስ። ከዚህ በፊትም ተመሳሳይ ድርጊቶች ኤርትራን በከፍተኛ ሁኔታ ሲጎዷት ቆይተዋል። ይህ ከዚህ በኋላ ሊደገም አይገባም። የሀገር ሉዓላዊነትና ሕዝብን በኃይል መርገጥ እንደሚችሉ በሚያስቡ ኃይሎች የሚፈጸመው በደል ከዚህ በኋላ ማብቃት አለበት። ኦስማን ሳልህ በሕዳሴ ግድብ ዙሪያ እየከረረ የመጣውን ውጥረትም አንስተዋል። ውጥረቱ ጉዳዩ በቀጥታ ከሚመለከታቸው አካላት የሚያልፍ አለመሆኑንና ጥቂት ሀገሮች በሚወስዷቸው የተናጠል እርምጃዎች ምክንያት ኃይላቸውን አጥተዋል ያሏቸው ዓለም አቀፍ ተቋማት በሕዳሴ ግድብ ዙሪያ መፍትሄ እንደማያመጡ አመልክተዋል። the internationalized forums will likely hinder an enduring ዓለም አቀፍ ተቋማት በአባይ ተፋሰስ ዙሪያ ያሉትን የኢትዮጵያን የሱዳንና የግብፅን ፍላጎቶች ያማከለ ጠንካራና የረጅም ጊዜ ትብብርን በሚፈጥር መዋቅር ውስጥ ሁለገብ ስምምነት ላይ ለመድረስ የሚደረገው ጥረት ላይ እንቅፋት ይፈጥራሉ። የኤርትራ ወታደሮች ትግራይ ውስጥ የከበዱ የሰብአዊ መብቶች ረገጣዎችን አካሂደዋል በሚል የጥቃቶች ሰለባ እንደሆኑ በሚናገሩ የየአካባቢው ማህበረሰቦችና ዓለም አቀፍ የሰብአዊ መብቶች ድርጅቶች ሲከሰሱ ቆይተዋል። ዩናይትድ ስቴትስን ጨምሮ በርካታ የአውሮፓ ሀገሮች ባለስልጣናት ኤርትራ ወታደሮቿን ከኢትዮጵያ እንድታስወጣም በተለያዩ መድረኮች ሲጎተጉቱ ይሰማሉ። የዩናይትድ ስቴትስ መንግስት ትግራይ ውስጥ በሲቪሎች ላይ ተፈጽመዋል ከተባሉ የጭካኔ አድራጎቶች ጋር በተያያዘ በኤርትራ ጦር ኃይሎች ጠቅላይ ኢታማዦር ሹም ላይ በማግኒትስኪ አለም አቀፍ ህግ መሰረት በቅርቡ ማዕቀብ ጥሎባቸዋል ሆኖም የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ ኢትዮጵያ ውስጥ ስላሉት ወታደሮችም ሆነ ወታደሮቹ ስለሚከሰሱባቸው ጥፋቶች በትላንቱ የመንግስታቱ ድርጅት ጠቅላላ ጉባኤ ንግግራቸው ላይ ያነሱት ሀሳብ የለም የውጭ ጉዳይ ሚኒስትሩ የአየር ንብረት ለውጥና ኮቪድ-19 በሀገራቸው ላይ እያደረሷቸው ያሉ ጫናዎችንም አንስተው ተናግረዋል ይህ በእንዲህ እንዳለ የኒውዮርክና የአካባቢዋ ግዛቶች ነዋሪ የሆኑ የትግራይ ተወላጅ ኢትዮጵያውያን ጠቅላላ ጉባኤው እየተካሄደ በነበረበት የተባበሩት መንግስታት ድርጅት ጠቅላይ መስሪያ ቤት ፊት ለፊት ትላንት ሰልፍ ወጥተዋል። የሰልፉ ዓላማም በትግራይ ውስጥ እየተካሄደ ነው ያሉትን የሰብአዊ መብቶች ጥሰትና ሰው ሰራሽ ረሃብ ለማውገዝ የተባበሩት መንግስታት ድርጅት ምዕራብና ምስራቅ ትግራይ የሚገኙ ኃይሎች እንዲወጡና ሰብአዊ እርዳታ ያላንዳች እገዳ ወደ ክልሉ እንዲገባ ግፊት እንዲያደርግ ለመጠየቅ መሆኑን የሰልፍ አስተባባሪ ኮሚቴ አባል ማዕዛ ግደይ ለአሜሪካ ድምጽ ገልጸዋል። በዋናነት ጉዳያችንን የተለያዩ ሀገራትን ወክለው በተባበሩት መንግስታት ስብሰባ ላይ እየተሳተፉ ላሉ ልዑካን የማቅረብ እድል አግኝተናል። ተቃውሞ በሚካሄድበት ቦታ ያልፉ ከነበሩ የተለያዩ ተወካዮች ጋርም ፊት ለፊት ለመነጋገር ችለናል። ዋናው ዓላማችን ግን እስካሁን ስናደርግ እንደነበረው ወረቀት ለማስገባት ሳይሆን የስብሰባው ተሳታፊዎች ከኛ ጋር እንዲቆሙና በሕዝባችን ላይ የሚፈጸመውን የመብት ጥሰት ለማስቆም እንዲረዱን ነው። እራሳቸውን ራሳቸውን የትግራይ ኃይሎች ብለው የሚጠሩትና የኢትዮጵያ መንግስት በሽብርተኝነት የፈረጀው የህወሀት ታጣቂዎች በአማራና በአፋር ክልሎች ውስጥ አደረሱ ስለተባሉ ጥቃቶች ሰልፈኞቹ ያወግዙ እንደሆነ ለቀረበው ጥያቄ መዓዛ ሲመልሱ በቅድሚያ ነጻና ገለልተኛ አካል ደረሱ የተባሉ ጥቃቶችን ሊያጣራ ይገባል ብለዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁን የማክሰኞው ምሽት የአማርኛ ቋንቋ አገልግሎታችን ነው። ወደ ተከታዩ ዘገባን ውሰዳችሁ። በደቡብ ጎንደር ዞን ፋርጣ ወረዳ ጋሳይ ከተማ ውስጥ በህወሓት ታጣቂዎች የተተኮሰ ከባድ መሳሪያ በአንድ ግለሰብ ቤት ውስጥ በመውደቁ የሶስት ዓመት ህፃን ግራ እግር መቆረጡን የህፃኑ አባት ተናገሩ። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለምወርቅ ምህረቴ በህወሓት ታጣቂዎች ጉዳት የደረሰባቸው ንጹሐን ዜጎች በርካታ መሆናቸውን ጠቅሰው በህግ አግባብ ተጠያቂ የሚያደርግ የተደራጀ መረጃ እየተዘጋጀ መሆኑንም ተናግረዋል። በጋሳይ ከተማ በህፃኑ አባት ቤት ተገኝታ ዘገባውን ያጠናቀረችው የባህርዳሯ ዘጋቢያችን አስቴር ምስጋናውነች ዘገባው እንደሚከተለው ይቀርባል። ወጣት ካሳው ጥጋቤ በደቡብ ጎንደር ዞን ፋርጣ ወረዳ የጋሳይ ከተማ ነዋሪ ነው። ወጣት ካሳው ባለትዳር ሲሆን የአራትና የሶስት ዓመት ልጆችም አባት ነው። የባለቤቱን እናት ጨምሮ ተሰባስበው በሚኖርበት ቤት ውስጥ ነሐሴ 15 ቀን ከጠዋቱ 12 ሰዓት በመኖሪያ ቤታቸው አልጋጎን ላይ የወደቀው ከባድ መሳሪያ የሶስት ዓመት ወንድ ልጁን ግራግር እንደቆረጠው ይናገራል። ነሐሴ 15 ከጠዋቱ 12 ሰዓት ላይ ከምኝታችን ተነስተን ከሳልወሌ ከቤታችን ውስጥ ሳልወሌ በተቀመጥንበት ሰዓት ከባድ መሳሪያ ተወርሮ ያው ልዥንን የሶስት ዓመት ልጅ ያው አካሉን እንደዚህ ያጥተዋል። ከባድ መሳሪያ ነው። ግን እኔ ከባድ መሳሪያም እንዲህ የበለጠ ነው ነው ምለው በግድግዳው ጎን ነው የመጣ ግድግዳውን እየቀደደ ነው የመጣ የወጣ ደግሞ ሀያ ሀያ ኪሎ የሚሆን ሀያ ሀያ ኪሎ ደግሞ ሶስት ቁርጥራጭ አውጥተናል። ያልወጣ ደግሞ ከ ሀምሳ ኪሎ እና ከመቶ ኪሎ በላይ የሚሆን ደግሞ ቁርጥራጫ ውስጥ አለ አልነሳ ያለ ማለት ነው ስለዚህ እዚሁ በአፈር የተዳፈነ ሳሎን ውስጥ ከቤታችን ውስጥ ልጁን ጎርቶ የገባው ማለት ነው ወጣት ካሳ የሶስት አመት ልጁ እግር እንደተቆረጠ ህክምና ለማግኘት የ ሰላሳ ሁለት ኪሎ ሜትር ርቀት ወዳለው እስቴ ሆስፒታል በእግሩ ተጉዞ ቢደርስም እንዳልቀናው ይናገራል አስራ ሁለት ሰዓት አካሉን ባጣበት ሰዓት በእግራችን ተሸክመን ሰላሳ ሁለት ኪሎ ሜትርን ያህል ነገር በእንጨት ተሸክመን ከስቴ አምቡላንስ ወደ ፈለገ ሕይወት ሪፈራል ስባል ነዳጅም የለም። ስለዚህ መሄድ አልችል ማለ ሹፌሩ። ነዳጅ ሞላለሁ ብዬ ከሶስት ሰው ተበድሬ ነዳጅና የሹፌር አበል ከፍሌ በባህር ዳር በአስራ አምስት ናሴ አስራ አምስት ከምሸቱ ሶስት ሰዓት ፈለገ ሕይወት ገብተን አደርነ። ያው ደም ጨርሷል ልጁ በእንጨት ዘነው ስነድቀን ሙሉ ያው ደሙ በሙሉ ወርዱ አልቋል። ምንም ደም የለውም ነበረ በዚያን ሰዓት ደም ያስፈልገዋል ተባልነ። ደም ተተክሎ ለት አደረ። ሲነጋ ከጠዋቱ በ16 ማለት ነው በ16 ጠዋት ላይ ስድስት ሰዓት አካባቢ ላይ ኦፕሬሽን ክፍል ገብቶ ያው እግሩን አስተካክለው ፊትም ቆርጦታል። ያው የቀረውን ነገር እነሱ አስተካክለው ያው ወደ ደብረ ታወር ልከውኝ ዛሬ ደብረ ታወር እያመላለስኩ እያሳጠውኩ ነው። ወጣት ካሳው እንደሚናገረው የህወሓት ታጣቂዎች ጥቃቱን የፈጸሙት በጦርነት መሸነፋቸውን እንዳወቁ ነው። ከተማውን ለቀው ከመውጣታቸው በፊትም ሲዝቱ እንደነበር ይናገራል። ሆኑ ሲጠቁ እንደሚለቁ ሲያውቁት ነው ጥቃት ያደረሱት። ለወጣቱ አባት ካሳው ጥጋቤ ፈተና የሆነበት የህፃን ዮናስ እግሬ የት ሄደ የሚል ጥያቄ ነው። አንዳንዴ በተረት መልኩ የራሱን ታሪክ ይነግረናል ይላል። ተረት ተረት እያስመሰለ ያው ስንወስደው እንትን አልጋም አልጋም ስለማይመች ኬሻ በኬሻ ነገር ሰርተን በሁለት እንጨቶ ያድርገን ወሰር ነው ስንወስደው፣ ያችን አስታውሶ ከሻይቱን አይረሳ ተረት ተረት ብሎ አንድ ልጅ ነበረ እና ጉሩን ተመቶ ይዘው ሲሄዱ በከሻ አድርገው ወሰዱት እና እዚያ ሐኪም ቤት ከደረሰ በኋላ እጥብ ሽግ እጥብ ሽግ ያደርጉታላል። ያ ያ ሲባል እጁን እኮነዋል። አይ ቢሆንም እንደ እሱ አይነት ሰው የለም ሲሉት ጓደኞች ሲጮቱ ሲያይ ውሰዱኝ ወደደ ይላል። ልህድ ልነሳ ይላል። ህድ ማያተድ ማላ አልተሻለም ስለው ድኛ ሌላ ልህድ ስለው ደግሞ ያው መሄድ እንደማይችል ያውቀዋል። መስኮቱን ክፈቱልኝ በመስኮቱ ቢያንስ ልይ ይላል። በጣም የሚናገረው አማርኛ በጣም የትልቅ አይምሮ አስተሳሰብ ያለው ነው የሚናገረው። ያው ቁጭ ብለን እሱን እያታለልን ያለን። አዎ ስራ ቁማ ያው የቀን ስራ ምናምን ነው እንጂ ሌላ ስራ የለኝም። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምህረቴ የትግራይ ወራሪ ብለው የጠሩት ኃይል በዞኑ በበርካታ ንጹሐን ዜጎች ላይ አሰቃቂ ጥቃቶች መፈጸሙን ጠቅሰው በህግ አግባብ ተጠያቂ የሚያደርግ የተደራጀ መረጃ እየተዘጋጀ መሆኑን ተናግረዋል። በዜጎቻችን ላይ፣ በንብረቶቻችን ላይ፣ በዜጎቹ ንብረት ላይ፣ በመንግስት ንብረት ላይ፣ በህብረተሰብ መጠጠኛ ተቋማት ላይ ያደረሰው ጥፋት ቀላል የሚባል አይደለም። መረጃዎች ተወስደው የህግ መሰረት እንዲኖረው ለማድረግ የሚያስችሉ ስራዎች ሰርተናል። በሌላ በኩል የህወሀት ኃይሎች በአፋርና አማራ ክልሎች በሰላማውያን ዜጎች ላይ ጉዳት እያደረሱ ነው የሚባለው የሰራዊቱን ስም ለማጥፋትና የሰራዊቱ ባህሪና ተግባር የማይገልጽ ነው በማለት አጣጥለውታል። ዶክተር ደብረጽዮን ሰራዊቱ በህዝብ ላይ የደረሰ ግፍ ፍትህ እንዲያገኝ የሚታገል እንጂ ህዝብ ላይ በደል አይፈጽምም ብለዋል። መበገሲ እውን ወፀዓይ በደል ግፍዒ አመፂ መነሻው ጭቆና ነው፣ በደል ነው፣ ግፍ ነው፣ አመፃ ነው፣ የሰው ያልሆነ አረመናዊ ተግባር ነው። ይህንን የሚመክት ዓላማና መርህ ነው። ዝም ብሎ ወታደር አይደለም። ይህን በሌሎች ላይ ሊፈጽም ይችላል ተብሎ ሊታሰብ አይችልም። ይህንን ነው እየመከተ ያለው። ደፋሪዎችን፣ አውዳሚዎችን ሰው የሚገድሉትን ነው በገቡበት ገብቶ እየጠረጋቸው እየደመሰሳቸው ያለው ለዚህ ሁሉ መፍትሄ እያመጣ ነው እንጂ ሌላ ተልእኮ የለውም። አያይዘውም ደርሷል የተባለው ጉዳት በገለልተኛ አካል እንዲጠራ ፈቃደኞች መሆናቸውን ገልጸዋል። በሌላ በኩል ህወሀትን በከፍተኛ የሰብአዊ መብት ጥሰት የሚወነጅለው የኢትዮጵያ መንግስት ባለፉት ሁለት ወራት ብቻ እንኳን ሆን ብሎ በርካታ ንጹሐን ዜጎችን መግደሉን ይናገራል። በዚህ መሰረት በአፋር ክልል ጋሊኮማ ሁለት መቶ አርባ ንጹሐን ዜጎችን በአማራ ክልል በቆቦ ከተማ ከስድ መቶ በላይ ንጹሐን ዜጎችን በሰሜን ወሎ አጋምሳ መንደር 300 ንጹሐን ዜጎችን በዳባት ወረዳ ጭና ቀበሌ 200 ንጹሐን ዜጎችን በደቡብ ጎንደር ንፋስ መውጫ ከተማ ከ500 በላይ ንጹሐን ዜጎችን እንዲሁም በደብረ ታቦርና በሌሎች አካባቢዎች በሲቪሎች ላይ የከባድ መሳሪያ ድብደባ በማካሄድ በርካታ የአንድ ቤተሰብ አባላት መግደሉን በመግለጽ የኢትዮጵያ መንግስት ህወሀትን ይወነጅላል። ስለ ግድያዎቹ መረጃዎች እንደደረሱት የገለጸው የኢትዮጵያ ሰብአዊ መብት ኮሚሽንም መመሪያ እንደሚያካሄድ አስታውቋል። ሰሞኑን ወደ ደቡብ ጎንደር ዞን በተጓዝኩባቸው ያነጋገርኳቸው የጥቃት ሰለባ ቤተሰቦች ግድያዎቹ በህወሓት የተፈጸሙ መሆናቸውን ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር ጋናውን ለዘገባው እናመሰግናለን። አድማጮች በተጨማሪም ከባህር ዳር ወደ ደብረ ታቦር ተጉዛ በዚያ ያነጋገረቻቸውን ሰዎች ያካተተ ዘገባ በነገው ምሽት ይዘን እንመለሳለን። ወደ ተከታዩ ዘገባችን ስናልፍ ደግሞ ወደ ደቡብ ክልል ከ ምስ ምዕራብ ኢትዮጵያ ነው የምናልፈው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ውሳኔ ህዝብ የምርጫ ማስፈጸሚያ ቁሳቁሶች ከዛሬ ጀምሮ ወደ ምርጫ ጣቢያዎች የተሰራጩ መሆናቸውንና ሁሉም ዝግጅቶች መጠናቀቃቸውን በካፋ ዞን ቦንጋ ከተማ ቢሮውን ያደረገው የኢትዮጵያ ብሔራዊ ምርጫ ቦርድ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ውሳኔ ህዝብ ማስተባበሪያ ቢሮ አስታወቀ። ውሳኔ ህዝብ ለመመዝገብ ወደዚያው ዘገባ ለማጠናቀር ያቀናው ዘጋቢያችን ዮናታን ዘብዲዎስ ተከታዩን ዘገባ አሰናድቶልናል። የማስተባበሪያው ኃላፊ አቶ ሙልጌታ ነጋሳን ዛሬ ለቪኦኤ እንደተናገሩት ምርጫውን ለማስፈጸም የሚያስችል ዝግጅት ተጠናቋል። አስፈላጊ የምርጫ ቁሳቁሶች በየምርጫ ክልሉ ሀያ ሁለት ምርጫ ክልሉ በአምስቱ በስድስቱ ዞኖች በአንድ ልዩ ወረዳ ና በአምስት ዞኖች በሚገኙ ሀያ ሁለት ምርጫ ክልሎች ሰነዶችን የማሰራጨ ስራ ተሰርተዋል ከዚህም በተጨማሪ ለምርጫ ክልል ምርጫ አስፈጻሚዎች የማዳመር ስርአት ምን ይመስላል የሚለው ስልጠና የተሰጠበት ሁኔታ ነው ያለው ምርጫ ጣቢያ ምርጫ ስፈ የተመለመሉ የምርጫ ጣቢያ ምርጫ አስፈጻሚዎች ከመስከረም 13 ጀምሮ እስከ 15 ድረስ ስለ ድምፅ አሰጣጥ ሂደት በድምፅ መስጫ ቀን ምንድን ነው የሚሰራ የሚለውን በመስክ አሰልጣኞች አማካይነት ስልጠና ተሰጥቷል። ለምርጫ ጣቢያ የሚያስፈልጉ አስፈላጊ ሰነድና ቁሳቁሶች በየምርጫ ጣቢያ በመሰራጨት ላይ ናቸው። እስከ ዛሬ ድረስ እስከ ማታ ድረስ ተሰራጭተው የሚያልቁ ነው የሚሆነው። 1636 ምርጫ ጣቢያዎች ዝግጁ መሆናቸውና 14 ሚሊዮን ሕዝብ በመራጭነት መመዝገባቸውን ገልጿል። ምርጫ ቦርድ ለምርጫው የሚያገለግሉ ቁሳቁሶችን ቀደም ብሎ ወደ ማዕከሉ ማጓጓዙን የተናገሩት አቶ ሙሉ ጌታ ቁሳቁሶቹ አሁን ወደ ምርጫ ጣቢያዎቹ እየተሰራጭ መሆናቸውን ተናግረዋል። አንድ ስድስት መቶ ሰላሳ ስድስት ምርጫ ጣቢያ ነው ያለው። ቀደም ሲል ሶስት ሶስት ምርጫ አስፈጻሚዎች በመራጮች ምዝገባ ላይ የተሳተፉ አሉ። ተጨማሪ ለድምፅ አሰጣጥ ደት ደግሞ አምስት ሁለት ተጨማሪ ኦሪንቴሽን ተሰጥቷቸው ተጨምረዋል። በአጠቃላይ አምስት አምስት ነው በጣቢያ ስለዚህ፣ ወደ ስምንት ሺህ የሚጠጉ ለስምንት ሺህ የሚሆኑ የምርጫ ጣቢያ ምርጫ አስፈጻሚዎች በአሁኑ ሰዓት ዝግጁ ሆነው በየጣቢያዎቻቸው በመግባት ላይ ናቸው። አቶ ሙሉጌታ ብሔራዊ ምርጫ ቦርድ ውሳኔ ህዝቡን የሚያስፈጽመው ከአንድ ማዕከል መሆኑንም ተናግረዋል። ምርጫ ክልል ማለት በአጠቃላይ ውጤት የሚደመርበት ቦታ አንድ ቦታ ነው። ቀደም ስል ያልኩ ምርጫ ክልል ለመደበኛ ምርጫ እሱን እንደ ማስተባበሪያ ጽህፈት ቤት እንደ አመቻች ቢሮ ነው እንጂ የምንጠቀምበት ለህዝበ ውሳኔ እዛ የሚደመር ነገር የለም። ሁሉም ከሃያ ሁለቱ ምርጫ ክልል ከአንድ ሺ ስድስት መቶ ሰላሳ ስድስት ምርጫ ጣቢያዎች ውጤት በሙሉ እዚህ ነው የሚሰባሰበው። የማዳመሩ ስራ እዚህ ነው የሚሰራ። ከዛ በፊት ግን ምርጫ ጣቢያ ላይ ውጤት ይቆጠራል። ውጤቱ ለህዝብ እዛው በየ ምርጫ ጣቢያ ይሆናል። በአንድ ሺ ስድስት መቶ ሰላሳ ስድስቱ ማለት ነው። ከዛ በተረፈ ግን ምርጫ ክልል ላይ የሚደመር የለም። ወረዳዎች ላይ የሚደመር ነገር የለም። ያንን ትክክለኛ መሆኑን እየተቀበሉ ብቻ ወደ ቦንጋ ማስተባበሪያ ጽህፈት ቤት ይዞ ልን ይመጣሉ። የማዳመሩ ስርአቱ በሙሉ እዚህ ነው የሚደረገው። ውጤቱን ይፋ የማድረግ እንደ ምርጫ ክልል እዚህ ቦንጋ ላይ ነው። በተለያዩ ምክንያቶች ስድስተኛው ብሔራዊ ምርጫ ካልተካሄደባቸው ምርጫ ክልሎች ጋር መስከረም 2 2014 ዓ ም በሚደረገው ምርጫ ይሳተፋሉ የተባሉ የደቡብ ምዕራብ ኢትዮጵያ ሕዝቦች ዞኖች ከፋም ሸካ፣ ዳውሮ፣ ቤንች ሸኮ፣ ምዕራብ ኦሞዞን ና የኮንታ ልዩ ወረዳዎች ናቸው። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ከፋ ዞን Bongam. አድማጮች በመጀመሪያው አጋማሽ የመጨረሻ ዘገባችን እዚህ ዩናይትድ ስቴትስ ያቆየናል። የዩናይትድ ስቴትስ የፌዴራሉ መንግስት መስሪያ ቤቶች በከፊል የሚዘጉበት ሁኔታ እንዳይከሰት እንዲሁም እዳዎቹን በጊዜው ለመክፈል የሚያስችለውን ህግ የህግ መወሰኛ ምክር ቤቱ ሳያጸድቀው ቀርቷል። የመወሰኛ ምክር ቤት ትላንት ሰኞ ማታ በሰጠው ድምጽ ህጉን ጥሎታል። በዩናይትድ ስቴትስ ምክር ቤት ወሳኝ በሆነው በዚህ ሳምንት መጀመሪያ ላይ ይህ መሆኑ በጥልቅ በተከፋፈለበት ምክር ቤት የተደቀነውን ፈታኝ ጊዜ የሚያመላክት መሆኑን ቀጣዩ የቪኦኤ ዘገባ አመላክቷል። ቆንጅታዬ ታቀርበዋለች። ሪፐብሊካን ሴኔተሮች ትናንት ማታ የቀረቡትን ረቂቅ ህጎች ተቃውመው ድምፅ ሰጥተዋል። ይህን በማድረጋቸውም ዲሞክራቶቹን የፌዴራሉ መንግስት መስሪያ ቤቶች ከነገ ሐሙስ በኋላ በከፊል እንዳይዘጉና ፌዴራል መንግስቱ በቀጣዮቹ ወራት የሚደርሱትን ዕዳዎቹን መክፈል የሚችልበትን መንገድ ራሳቸው እንዲፈልጉ አስገድደዋቸዋል። የመወሰኛ ምክር ቤቱ ብዙኃን ዲሞክራቶች መሪ ሴኔተር ቸክ ሹመር እንዲህ ሲሉ አስተያየታቸውን ሰጥተዋል። ትርጉም የሌለው ጊዜያዊ የፖለቲካ ግብ ለማስቆጠር ተብሎ ይህ የሚደረግበት ምክንያት በዚህ ምድር ላይ ሊኖር አይችልም። ብዙ ሚሊዮን ሠራተኞች አደጋ ላይ ይወድቃሉ። ቤተሰቦች ላይ በብዙ ትሪሊዮን ዶላር የሚሰላ የሀብት ኪሳራ ይደርስባቸዋል። ሰዎች የማህበራዊ ኑሮ ዋስትና ክፍያቸው፣ የጦር አርበኞች ጥቅማቸው እንዳይጠበቅ ያደርጋል። ሌላ የምጣኔ ሀብት ውድቀት አደጋም ይደቅናል። ሪፐብሊካኖች ድርቅ ብለው ይህንኑ ለማድረግ ነው የሚፈልጉት። ረቂቅ ህጉ ድምፅ አሰጣጡ ሙሉ በሙሉ በፓርቲ መስመር በለየ በሚያሰኝ ሁኔታ 48 ለ50 በሆነ ብልጫ ነው የጸደቀው። የሴኔቱ ህዳጣን ሪፐብሊካን አባላት መሪው ሴኔተር ሚች መኳነል እንዲህ ብለዋል። ዲሞክራቶች የሚፈልጉት ጊዜያዊ በሆነው ወረርሽኝ ያሳበው ዘላቂ የሶሻሊዝም ስርዓት ለማስፈን ነው። ይህን እኮ ራሳቸው ተናግረዋል። በሚሊዮኖች የተቆጠሩ አሜሪካውያን ሀምሳ ሪፐብሊካን ሴናተሮችን የመረጡት ይህን ተቃውሞ እንዲታገሉላቸው ነው። ሪፐብሊካኖች የፌዴራል መንግስቱ በጀት ከነገ ጀምሮ ሲያልቅ የዕለት ከዕለት ስራውን ለማከናወን የሚያስችለው ገንዘብ እንዲመደብ የሚያስችል ህግ የሚደግፉ መሆኑን ሴኔተር መካነል አስታውቀዋል። ዲሞክራቶች ግን ይሄ የፌዴራሉ መንግስት የብድር ጣሪያ ከሚመለከተው ህግ የተለየ ራሱን የቻለ ህግ እንዲወጣለት አይፈልጉም። አጣብቂኙ በእነዚህ ህጎች ዙሪያ ብቻም ያበቃ አይደለም። ምክር ቤቱ አንድ ትሪሊዮን ዶላር በጀት በሚጠይቀውና በሁለቱም ፓርቲዎች አባላት ኅብረት በቀረበው የመሠረተ ልማት ሥራዎች እቅድ እንዲሁም በሶስት ነጥብ አምስት ትሪሊዮን ዶላሩ የዲሞክራቶቹ የማኅበራዊ ኑሮ መርሃ ግብር እቅድ ላይም ተከፋፍሏል። በሁለቱም ፓርቲዎች ትብብር በረቀቀው የመሰረተ ልማት ወጪ እቅዱ ላይ መቼ ድምፅ አሰጣጡ እንደሚከናወን በተመለከተ ድርድር ተይዟል። ረቂቅ ህጉ ለመንገዶችና ለድልድዮች መስሪያ እንዲሁም ለሌሎች ፕሮጀክቶች ከፍ ያለ ወጪ የሚጠይቅ ጥቅል ዕቅድ የያዘ ነው። አንዳንድ ገፋ ያለ ለውጥ አራማጅ አቋም ያላቸው የምክር ቤቱ ዴሞክራቶች ቢልድ ባክ ቤተር በተሻለ መንገድ መልሰን እንገንባ የሚል ስያሜ የተሰጠው ሶስት ነጥብ አምስት ትሪሊዮን ዶላር ወጪ የሚጠይቀው እቅድ ላይ ድምፅ የማይሰጥበት ከሆነ ለባለ አንድ ትሪሊዮን ዶላር ወጪው የመሰረተ ልማት መርሃ ግብር ረቂቅ ህግ፣ ድምፃችንን አንሰጥም ሲሉ አስታውቀዋል። የሆነ ሆኖ መጀመሪያ ላይ የሚቀርበው አነስ ያለ ወጪ ማለት አንድ ትሪሊዮን ዶላር የያዘው ረቂቅ ህግ ሳይሆን አይቀርም ነው የተባለው። ግዙፍ ወጪ የያዘው ሌላኛው እቅድ ደግሞ ወጪው በድርድር የሚቀነስ ይመስላል ተብሏል። የተወካዮች ምክር ቤት አፈጉባኤዋ ናንሲ ዋናንሲ ፐሎሲ ለኤቢሲ ቴሌቪዥን ዲስ ዊክ ፕሮግራም በሰጡት ቃል እንዲህ ብለዋል። ይህ የለዘብተኞችና የተራማጆች ጉዳይ አይደለም። ከጥቂቶች በስተቀር የእነሱንም አቋም አከብራለሁ። እጅግ የሚበዙት የፓርቲያችን አባላት በጠቅላላ የጆ ባይደንን ራዕይ የሚደግፉ ናቸው። እናም ያልፋል። በዚህ ሳምንት ውስጥ ይሳካል። የሴኔት ሪፐብሊካኖች መሪው ሚች መካነል በዚህ ሳምንት በትዊተር ባወጡት ቃል የ3.5 ትሪሊዮን ዶላር ወጪ የያዘውን ሕግ እናሳልፋለን ብለው የተነሱት ዴሞክራቶች ናቸው። ረቂቅ ሕጉን ብዙዎች ሪፐብሊካኖች ተቃውመውታል። በዚህ ጉዳይ እኛ አንገባም፣ ራሳቸው የዕዳ ጣሪያውን ከፍ ያድርጉ ማለታቸው ይታወሳል። ይህ ሳምንት ለፕሬዝደንት ባይደን አስተዳደር የአገር ውስጥ አጀንዳ አብይ ፈተና ደቅኗል። የተከበራቸውችሁ አድማጮች የዜናና የትንታኔው መጽሔት የሚስተናግዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ መስከረም 18 2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም ላይ መከታተል ትችላላችሁ። በተጨማሪም አት ቪኦኤ አምሀሪክ የፌስቡክ ገጻችን ዝግጅታችን በቀጥታ ስርጭት እየተላለፈ ይገኛል። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይም እንደመጣለን የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና የማህበራዊ መገናኛ አስተባባሪ አበባየው ገበያው፣ እንዲሁም እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብር እናልፋለን። ንግድና ምጣኔ ሀብት ባለፈው ሐምሌ መንግስት በመላው ዓለም ከሚገኙት ኤምባሲዎችና ቆንስላዎች ውስጥ ከፊሎቹን ለመዝጋት ማሰቡን ጠቅላይ ሚኒስትር አብይ አሕመድ መግለጻቸው ይታወሳል። እንደ ምክንያት የቀረበው ዋነኛው ጉዳይ አላግባብ ይወጣል የተባለው ወጪ ነው። አብዛኞቹን የዲፕሎማቲክ ስራዎች ከአዲስ አበባ ሆኖ መስራት እንደሚቻል የገለጹ ሲሆን በመላው ዓለም የሚገኙ ትውልደ ኢትዮጵያን የአገልግሎት ጥያቄዎች የሚሟሉበት መንገድም አብሮ ማዘጋጀቱን ደግሞ የኢሚግሬሽን የዜግነትና ወሳኝ ሁነት ዋና ዳይሬክተር አቶ ሙጅብ ጀማል ለአሜሪካ ድምጽ ገልጸዋል። በአዲሱ የዲጂታል እስከ አንድ መቶ ሺህ ሰዎችን ማስተናገድ እንችላለንም ይላሉ። ይህ በወጪ በቀመስ ና በብጣኔ ሀብቱ ላይ የሚኖረው ተጽዕኖ ምን ይሆናል ደረጀ ደስታ ነው ያነጋገራቸው ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም የተናገሩትን ቀንጨብ አድርጎ በማሰማት ዘገባው ይጀምራል ምክር ቤት እንዲገነዘብ የምፈልገው ነገር ቅድም የተነገረው ቁጥር ስልሳ ምናምን የሚጠጋ ኤምባሲ ና ቆንስላ ጽፈት ቤት ኢትዮጵያ አሁን ባለችበት ሁኔታ ያስፈልጋታል ወይ ሚለውን በደንብ መጠየቅ አስፈላጊ ነው አሁን እኛ ያስፈልገን እዚህ ያህል ነገር እኛ ዶላር በየቦታው ከምንበትል ለጊዜውም ቢሆን ለስድስት ወሩ ለዓመትም ቢሆን አሁን ካሉ ኤምባሲዎች ቢያንስ ቢያንስ ሰላሳው መዘጋት አለበት። ቢያንስ መንግሥት ኤምባሲዎችንና በየአገራቱ ያሉት ቆንስላዎችን መዝጋት ሲያስብ አብዛኞቹን ስራዎች መቀመጫቸውን አዲስ አበባ በሚያደርጉ ዲፕሎማቶች ለመስራት ማሰቡን ጠቅላይ ሚኒስትሩ ተናግረዋል። ይሁን እንጂ ከየኤምባሲዎቹና ቆንስላዎቹ የተለያዩ አገልግሎትን የሚጠይቁት በተለያዩ አገሮች የሚገኙ ትውልደ ኢትዮጵያውያንን ጉዳይ አስመልክቶ አማራጭ አላቀረቡም። ትውልደ ኢትዮጵያውያኑ ዲፕሎማቶችን ተክተው ስለ አገራቸው ሊጫወቱት የሚችሉትን ሚና ቢያውሱም እነሱ ከኤምባሲዎች ስለሚፈልጓቸው እንደ ቪዛ፣ ፓስፖርት እድሳትና ሌሎች የሰነድ አገልግሎቶች ጋር የሚያስፈልጋቸው ነገሮች ይኖራሉ። ይህን በሚመለከት እየተዘጋጀን ነው የሚሉት አቶ ሙጂብ ጀማል የኢሚግሬሽን ዜግነትና ወሳኝ ኩነት ዋና ዳይሬክተር ናቸው። ከዚህ ቀደም በዋሽንግተን ዲሲ ብቻ የተወሰነውን የዲጂታል አሰራር በመላው ዓለም አስፋፍቶ መዘርጋት መሆኑን በማስረዳት ይጀምራሉ። ይሄ አሁን የዲጂታል አገልግሎት በተለይ በአሜሪካ ዋሽንግተን ላይ አዲስ አይደለም። ከዘጠኝ ወር በፊት የጀመርነው ነው። የምንሰጠው አገልግሎት እዛው ላለው ዜጋ ፓስፖርት ማደስ እና የትውልድ አይዲ ማደስ አገልግሎት ይሰጥ ነበረ በዲጂታል ላይ። አሁን ደግሞ እንትንም ከዚህ ከኤምባሲ ዳውንሳይዝ ከመደረጉ አንጻር የውጭ ጉዳይ በሚከተው ሪፎርም አንጻር አንዳንድ የቆንስላ ቢሮዎች በአውሮፓም በአሜሪካም እንደዚሁም በኤዥያም እንትናቸው ሳይዛቸው የሚቀንስበት ሁኔታ አለ። ስለዚህ ይሄ በአሜሪካ የጀመርነው አገልግሎት በሌሎችም ሀገሮች አስፈላጊ የሆነን ተገኝታል ማለት ነው። ስለዚህ እሱን ነው በአሜሪካ የጀመርነውን ነውን ወየዶች ሀገሮች ነው ያሰፋ ነው። አውሮፓ አሜሪካ፣ ከዚህ በፊት ደግሞ አሜሪካ ግዛቱን ውስጡ ነው የማይጠቀሙ ነበሩ። ወደ እነሱም እንዲሰፈን ያደረግ ነው። በዋናነት የሚሰራው ያው አዲስ ፓስፖርት በኦንላይን ማመልከት ይቻላል። የነበረ ፓስፖርት ማደስ ይቻላል። የትውልድ አይዲ ማደስ መጠየቅም ይቻላል። ያው ትውልድ አይዲ ስል የሎካርድ በሚል የሚታወቀው ማለት ነው። ሊሴ ፓሴም እንደዚሁ በኦንላይኑ በተዘረጋው ሲስተም መጠየቅ ይቻላል። በዜጎችና ኢሚግሬሽን መስሪያ ቤት መካከል ያሉት ኤምባሲዎች ስለማይኖሩ ሁሉም ሰነዶችና ጥያቄዎች ወደ አዲስ አበባ እንደሚመጡ በመግለጽ አቶ ሙጅብ ሂደቱን ያብራራሉ። ሰዎቹ ተገልጋዮቹ ጥያቄ ካቀረቡ በቀጥታ ጥያቄ ይመጣው ወደ አዲስ አበባ ነው፣ ወደ ሜን ኦፊስ ይመጣል። በሲስተሙ አማካኝነት ማለት ነው እዚህ የሚጠራ ይጠራል፣ ኢንተርቪው የሚደረግ ኢንተርቪው ይደረጋል። ሰው የዶክመንት ቨሪፊኬሽን ካጠናቀ በኋላ ህትመት ይገባል። ህትመት ከገባ በኋላ ያው ስርጭት በዲኤችኤል አማካኝነት ነው፣ ካምፓኒው ውል የገባው ሰው በዲኤችኤል አማካኝነት ለግለሰቡ ያለበት ቦታ ድረስ ይደርሳል ማለት ነው። ከዚ በፊት መሀል ላይ ኤምባሲ ነበረ ኮኔክት የሚያደርገን አሁን ኤምባሲውን ስለሌለ በብዙ ቦታ በቀጥታ ከአዲስ አበባ ነው የሚሄደው ማለት ነው። በወጪ ረገድ ሂደቱ ሊቀንሰው ስለሚችለው እና ለመንግስትም ሊያስገባው ስለሚችለው ገቢ አቶ ሙጂብ እንደሚከተለው ያብራራሉ። አንዱ እንግዲህ አገልግሎት ለህብረተሰቡ ተደራሽ ማድረግ ነው ያለው ጠቀሜታ እዛ ላለው ዲያስፖራ ከሰባ ሳይስ ተበል ወደ ኤምባሲ ለመምጣት ያወጣ የነበረው ወጪ ትራንስፖርቱ ተጠርሶ ይቀንስለታል ምናልባት ሰርቪሱን ቤቱ ስለሚያገኝ ተጨማሪ ኮስት ሊኖር ይችላል እንጂ ትራንስፖርትን ጊዜም ስለሚቀንስለት ያን ያህል ሲግኒፊካንት አይደለም የሰርቪሱ የሚያወጣው ወጪ ለእኛም ተመሳሳይ እንትናለው ለፖስታ ምንከፍለው ለምንከፍለው ይቀንስልናል እንደ መንግስት በተመሳሳይ ደግሞ በሰርቪሱ ላይ ከሚገኝ ሰማ አማውንት ኦፍ መኒ ለመንግስትም ገቢ ይደረጋል ማለት ነው። ከፓስፖርቱ በተጨማሪ ማለት ነው። ወይም ከካርድ ለምሳሌ ፓስፖርቱ ስልሳ ዶላር ቢሆን ለሰርቪሱ ለአገኙ ሰርቪስ ተጨማሪ ብር ይከፍላሉ ተገልጋዮች። ስለዚህ ከዛ ከሚከፍሉት ገንዘብ የተወሰነች አማውንት ደግሞ ለመንግስትም ገቢ ይደረጋል። ሂደቶችን በማቀላጠፍ ከጊዜ አንጻርም የሚቀንሰው ነገር መኖሩን አቶ ሙጅብ ሲያስረዱ የኅብረተሰቡን እንግልት ይቀንሳል፣ ጊዜ ያፋጥለታል። አሁን ቴስት ባደርግ ነው ለዘጠኝ ወር በሰራ ነው በአስራ አምስት ቀን ይደርሳል። ፓስፖርት አድሰን አሁን ለዋሽንግተን ያለን ፕራክቲስ አስራ አምስት ቀን ይደርሳል። ከዚህ በፊት ምን ያህል ጊዜ ነበር የሚፈጅ? በፊት ሶስት ወርም፣ ከወር በላይ ሁለት ወርም የሚፈጅበት ጊዜ ነበር። ይህን ሲስተም ከመጠቀማችን በፊት በተለይ ውጭ የሚሰጡ አገልግሎት ላይ ምን ያህል ወጪ ነው ያስወጣችሁ? ይህን ጠቅላላ ይህን ፕሮጀክት ተግባራዊ ለማድረግ እንደ መንግስት ያወጣነው ወጪ የለም ከካምፓኒው ጋር ካምፓኒ ነው ሲስተሙን የዘረጋው። ካምፓኒው ሰርቪሱን ይሰጣል እና የፓስፖርት የሊሴፓሲ ዋጋውን ሰብሶ ለና ገቢ ያደርጋል። ስለዚህ ካምፓኒ በሚሰጠው ሰርቪስ ከሚያገኘው ገቢ ደግሞ የተወሰነውን ፐርሰንት ለመንግስት ገቢ ያደርጋል። ምን ያህል ሰው ነው በአመት፣ ለምሳሌ የምታስተናግዱት? በሌላው ጊዜ እና አሁን በዚህ ሲስተምም ለምን ያህል ኢትዮጵያውያን አገልግሎት ሊሰጥ ይችላል? ውጭ ላሉ ትውልድ ኢትዮጵያውያን ማለት ይቅርታ። የኤግዛክት ቁጥር ባልነገር አሁን ለምሳሌ በዘጠኝ ወር ውስጥ ዋሽንግተን ብቻ ላለ ሰጠነው ሰርቪስ ስምንት ሺህ አምስት መቶ ሰው ሰጥተናል። ዋሽንግተኑ እንጂ በዛ ላለው ማለት ነው። ሶ ይሄንን ሙሉ አሜሪካንን አስበው ሙሉ አውሮፓን አስበው በዘጠኝ ወር ውስጥ ነው ይሄን የሰጠነው። ሶ ቢያንስ ወደ እስከ መቶ ሺህ የሚጠጋ ሰው ሊስተናገር ይችላል ማለት በዓመት። የኢሚግሬሽን ዜግነትና ወሳኝ ኩነት ዋና ዲሬክተር አቶ ሙጂብ ጀማልን አመሰግናለሁ። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ቃል ሀብት ዝግጅታችንን ነበር ያስደመጥናችሁ። በተከታዩ ዘገባችን ደግሞ ወደ አዳማ ነው የምንወስዳችሁ። የባጃጅ የሕዝብ ማመላለሻ አገልግሎት ከተስፋፋባቸው ከተሞች አንዷ በሆነችው አዳማ አገልግሎት ሰጪ ወይም ተጓዥ መስለው ወንጀል የሚፈጽሙ መበራከታቸውን የከተማይቱ ፖሊስ አስታውቋል። በወንጀል አድራጎቶች ውስጥ ተሳትፏል በተባሉ 125 የባጃጅ ባለቤቶች ላይ ህጋዊ እርምጃ መወሰዱንም የአዳማ ከተማ የወንጀል ምርመራ ዘርፍ ኃላፊ ኮማንደር ከበደ ለገሰ ለቪኦኤ ገልጸዋል። ገልሞ ዳዊት ዝርዝሩን ያሰማናል። አዳማ ውስጥ የመጓጓዣ አገልግሎት የሚሰጡ ከ12ሺህ በላይ ባለሶስት እግር ተሽከርካሪዎች እንዳሉ የከተማይቱ ፖሊስ ይናገራል። ከመካከላቸው ጥቂቶች ፍቃድ ከወሰዱለት ዓላማዎች በወንጀል አድራጎት ላይ የተሰማሩ መኖራቸውን ደርሰንበታል ብለዋል የአዳማ ከተማ የወንጀል ምርመራ ዘርፍ ኃላፊ ኮማንደር ከበደ ለገሰ። ብዙ ጊዜ የስርቆት ወንጀል በዚህ ባለሶስት እግር ተሽከርካሪ ይፈጸማል። ለምሳሌ ሁለት ወይም ሶስት ሆነው ተሳፋሪን ወደ ተሽከርካሪው አስገብተው ከኪስ ገንዘብ መውሰድ አለ። በዚህ ተሽከርካሪ ከተማ ውስጥ እየዞሩ ስልክ የሚያናግሩ ሰዎችን አድነው ስልካቸውን በተለያየ ዘዴ የመቀማት ስራም አለ። ሌላ ደግሞ ከቆሙ ተሽከርካሪዎች ጎማ ነቅለው በባጃጅ የሚሰወሩም አሉ። አሁን በዚህ ቅጥር ግቢ የምታያቸው በዚህ መሰል ድርጊት ተሰማርተው የነበሩና በቁጥጥር ስር ያዋልናቸው ናቸው። ባሳለፍነው 2013 ዓ ም ወደ 153 ባለሶስት እግር ተሽከርካሪዎችን በቁጥጥር ስር አውለናል። የአዳማ ከተማ ፖሊስ መሰል ወንጀሎች ላይ የተሰማሩ ግለሰቦችን መለየቱን ኮማንደር ከበደ ገልጸው ከነዋሪዎች በሚያገኙት መረጃ መሰረት እንደሚንቀሳቀሱና ተጠያቂዎችን ለሕግ እያቀረቡ መሆናቸውን ተናግረዋል። ናኖ ነማ ዲበተኮ ፊ ኩደሰዲ ቀቤኝ ከንዴቤ ፊ ወደ 113 የሚሆኑ ንብረታቸውን የተዘረፉ ሰዎች ሀብታቸውን መልሰው እንዲያገኙ አድርገናል። ከ20 በላይ ተጠርጣሪዎች ችሎት ፊት ቀርበዋል። ወንጀል የተፈጸመበትን ባጃጅ ይዘው ወደ አቅራቢያ ከተሞች የኮበለሉም አሉ። ነገር ግን ከ90 በመቶ በላይ የሚሆኑት በቁጥጥር ስር ውለው ለፍርድ ቀርበዋል። ሌሎች ደግሞ ምስክር ባለመኖሩ ንብረት አስመልሰን ብቻ የተውናቸውም አሉ። ባለሶስት እግር ተሽከርካሪዎችን በመጠቀም ይፈጸማሉ የሚባሉ ወንጀሎች ተጠቂ የሚሆኑት ተሳፋሪዎች ብቻ ሳይሆኑ የባጃጅ ሾፌሮችም የሚጠቁበት ጊዜ እንዳለ በስራው ላይ ለአራት ዓመት እንደቆየ የገለጸው ሲሳይ ባልቻ ይናገራል። ለመንጠቀቅም ፈጣሪ ፈታሪ ካልጠበቀ ይከብድሃል ስራው ማለት ነው። ሰው ጨዋ አይደለም። መለየት አይችልም። በይታ እና የት ላደርሳችሁ? አልኳቸው። ሻንጣ ይዞ ነበር ማለት ነው። እኔ ደግሞ ውስጤም ቢጠራጠርም አዳማ ዩኒቨርሲቲ በነጋታው ያስመረቅ ነበር። እዛ ለመረቃት የመጡ ሰዎች ናቸው መሰለኝ ቤቱን አናቅም ምናምን አይነት ዋንጋሪ ጋር ነው የምጠብቀን ልጅቷ አይነት ነው ያወሩ። እሺ ብዬ ተስማምቼ ከሚገርም በሰላሳ ብር ነው የተስማሙት። ኑሮም ያኔ እንደዚህ እንትና ነው። ከዛን እንሂድ አልኳቸው። ከኋላ የተቀመጡ ወጣት ናቸው። ልክ ዋንጋሪ ጋር እንደደረስኩ ወደ ቀኝ እንገባለን አሉ። ስልክ እያወራ ነበር፣ ደረስን እኮ በር ላይ ውጪልን እያለ ማለት ነው። ለእኔ እውነት ነው ለሱ ውሸት ነው። ደረስን አቁምልን አሉ። ሰዎች መንገድ ላይ ይሄዳሉ፣ መብራት ይበራል፣ ኮብል ላይ ነው ማለት ነው። አቆምኩለት። እሰረቃለሁ ተውና ማለት ነው ክፉ ቃል እነጋገራለሁ ብለህ የምታስብበት ቦታ ላይ አልነበረም ቦታው ማለት ነው። ድጋሜ ጠየቀኝ ማለት ነው። ሳሉ ሰላሳ ብር ስለው ሰላሳ ብሩን አውጥቶ ሊሰጠኝ የሆነ ያኛው ከኋላ ያለው ትልቅ ነበር ግዙፍ ነበርና እጁን መሀል አንገቴ ላይ አስገባ ማለት ነው። እንደዚህ ጉተተኝ እሱ ይሄኛው ደግሞ እግሬን አንስቶ ወረወረ። ስጮው ነበር። በሩን ከኋላ ስደበድብ ነበር እኔ ባለኝ አቅም። በዛ ሰዓት ድንጋጤም አለ። ያኛው መጀመሪያ የወረደው ባጃጃውን አስነስቶ ነዳ። ያኛውን እኔ ስጠናከርበት አምስቱን ጣት አንገቴ ላይ ከተተ። ሊጨርሰኝ ማለት ነው። ደከመኝ። ምላሴ ምናምን ተቀደደ። አሁንም ተቀዶ ነው ያለ። ያ ደም በአፌ መጣ። ከዛ ነራሴን ሳት። ያኔ ጉዳት ያደረሱበት ሰዎች ቆሻሻ መጣያ አካባቢ ጥሎት እንደሄዱ ከዚያም በሕክምና ማገገሙን ገልጸዋል። በኋላም እንደ አጋጣሚ በሹፌርነት ሙያ የሚተዳደረው ወንድሙ አዋሽ ሶደሬ አካባቢ የተነጠቀውን ባጃጅ አግኝቶ ለፖሊስ በመጠቆሙ ተይዞ እንደተመለሰችለት ተናግረዋል። የኔ ብቻ ሳይሆን እኔ አግኝቻለሁ። ፈጣሪ የተመሰገነ ይሁን። ምንም የተወሰደብኝ የለም። ታርጋው እንኳን ከማረጋገጫ ስር ነው ያደረጉልኝ። ሌሎች በዚህ ነገር የተጎዱ አሉ። ሌሎች በጣም ቤተሰባቸውን የሚያስተዳድሩ በጣም ድሃ የሆኑ በጣም በቃ ግን ይነጠቃሉ፣ ይወሰድባቸዋል። ግን አመልክ ትባላለ ታመልክታለ። እኔ ብቻ አይደለም አንተም ላይ ነገ ይሄንን እቃ ሊወስዱ ብቻል ሄደ ነው ማመል ከማመልከት ውጭ የትም አይደርስልን። በባጃጅ አሽከርካሪዎች ላይ ይደርሳል ስለሚባለው እና ሲሳይ ስለሚያብራራው አይነት ሁኔታ ኮማንደር ከበደ ሲናገሩ፣ ድርጊቱ አልፎ አልፎ እንደሚፈጸም ገልጸው የአዳማ ከተማ ፖሊስ ክትትል እያደረገ እንደሆነ አመልክተዋል። መሰል ድርጊቶች የቤት መኪና ሰሌዳ በለጠፉ ተሽከርካሪዎች እና በሞተር ብስክሌቶች እየተፈጸሙ መሆኑን ኮማንደር ከበደ ጠቁመው ሕብረተሰቡ ጥንቃቄ እንዲያደርግ አሳስበዋል። ለአሜሪካ ድምፅ ገልሞ ዳዊት አዳማ። የተከበራችሁ አድማጮች ዝግጅቶቻችንን ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። አሁን እንደሚታየኝ ከምሽቱ ሶስት ሰዓት ከ54 ከ35 ደቂቃ ነው። ከአምስት ደቂቃ የሚደርስ ጊዜ ይቀረናል። ዝግጅቶቻችንን ተከታትላችሁ አስተያየት ካላችሁ፣ ጥቆማ ካላችሁ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው በ ቪኦኤ አማሪክ ብላችሁ ከፊት ሀሽታግ በማስቀደም ደግሞ በትዊተር ላይ ብትፈልጉን ታገኙናላችሁ። ተከተሉን፣ አስተያየቶቻችሁን ስጡን፣ ጥቆማዎችም አድርሱን። አት ቪኦኤ አማሪክ የፌስቡክ ገጻችን ነው። በውስጥ መስመር ማንኛውንም አስተያየት ብትልኩልን ይደርሰናል። የኢሜይል አድራሻችንን በድጋሚ ለማስታወስ ሆርን አት ቪኦኤ ኒውስ ዶት ኮም ነው። ስልክም ደውሉልን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። አሁን ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይት ስቴትሷ ምክትል ፕሬዚዳንት ካማላ ሀሪስ ባለፈው የነሐሴ ወር ሲንጋፖር ላይ ባሰሙትና የዩናይት ስቴትስን የውጭ ፖሊሲ ባመላከተ ንግግራቸው ወቅት ዩናይትድ ስቴትስ የኢንዶ ፓሲፊክ አገሮች ህብረት አካል በመሆኗ ልዩ ክብር እንደሚሰማት ይህም ቀጠና ለሀገራችን ደህንነትና ብልጽግና በጣም አስፈላጊ ነው ማለታቸውን በመጥቀስ ነው የዕለቱ ርዕሰ አንቀጽ የተንደረደረው። እንዶ ፓስፊክ የተባለው የቀጣና በርካታ ዩናይትድ ስቴትስ የቅርብ ሸሪኮችና ተባባሪ የሆኑ አገሮች ያሉበት አካባቢ ነው ያሉት ምክትል ፕሬዚዳንት ሃሪስ ዩናይትድ ስቴትስ ወደ ክልሉ የምታደርገው የውጭ ንግድ የአራት ሚሊዮን አሜሪካውያንን ስራ የሚደግፍ ነው ብለዋል። እንደ አውሮፓውያን የዘመን አቆጣጠር በ2019 ዓ ም ዩናይት ስቴትስ በሁለቱ ወገኖች መካከል ወደ ሁለት ትሪሊዮን ዶላር የሚጠጋ የንግድ ሥራ ማካሄዷንም ሀሪስ ገልጠዋል ያለው የዕለቱ ርዕስ አንቀጽ በማያያዝም በሚሊዮኖች የሚቆጠሩ ሰዎች ኑሮ በየቀኑ በደቡባዊ ቻይና የባህር መስመሮች በሚያልፈውና በብዙ ቢሊዮን ዶላሮች የሚሰላ የንግድ ልውውጥ ላይ የተመሰረተ መሆኑን ምክትል ፕሬዚዳንቷ ያመላከቱበትን ጨምሮ ዩናይትድ ስቴትስ ለቀጠናው ያላት አንዱ ረአይ ለሁላችንም አስፈላጊ ነው ያሉት የባህር ላይ መጓጓዣና ዝውውር ነጻነት ያጠቃልላል ማለታቸውንም ዘግቧል ከባህር ላይ እንቅስቃሴዎች ነጻነትና ያልተገደበ የንግድ ልውውጥ ሂደት በተጨማሪ ዩናይትድ ስቴትስ ለቀጠና ያላት ራእይ ሌሎች አስፈላጊ ክፍሎችም አሉት ያሉት ምክትል ፕሬዚዳንት አሪስ ሰላምና መረጋጋት የሰብዓዊ መብቶች መረጋገጥ ዓለም አቀፍ ሕጎችን መሰረት ላደረገ ስርዓት መጠበቅና የጋራ ጥቅሞቻችን መሳካት እንጂ ሁሉም የሚከስርበት ስሌት ያለመሆኑን መገንዘብ ይጨምራል ሲሉ ማከላቸውን ርዕሰ አንቀጹ ጠቁሟል። የደቡባዊ ቻይና ባህርን ጨምሮ ይህን ራእይ አደጋ ላይ የሚጥሉ ስጋቶች በአካባቢው በሚከሰቱበት ወቅት ዩናይትድ ስቴትስ ከአጋሮቿ ጎን ትቆማለች ያሉት ሀሪስ አክለውም። ቤጂንግ በማስገደድና በማስፈራራት ጭምር አብዛኛው የደቡብ ቻይና ባህር ይገባኛል በሚለው የይዞታ ባለቤትነት ጥያቄዋ ገፍታ ብታለች። ይህም ቤጂንግ የምትፈጽማቸው ድርጊቶች ህግን መሰረት ያደረገ ስርዓት የሚፈታተንና የሚያውክ እንዲሁም የአገሮችን ሉዓላዊነት አደጋ ላይ የሚጥል ነው ማለታቸውንም ርዕሰ አንቀጹ አውስቷል። ዩናይትድ ስቴትስ በደቡብ ምስራቅ እስያና በኢንዶ ፓሲፊክ ያላት ተሳትፎ በማንም አገር ላይ እየተነጣጠረ እንዳልሆነ ወይም ሀገሮች አንዱን ከሌላው እንዲመርጡ ለማድረግ የተቀየሰ እንዳልሆነም ምክትል ፕሬዝዳንቷ ግልጽ አድርገዋል ያለው ርዕሰ አንቀጽ፣ ይልቁንም ተሳትፏችን ለቀጣናው ያለንን አዎንታዊ ራእይና በአጋርነታችን የምናደርገው ነው ማለታቸውን ዘርዝረዋል። ይህንንም ለማሳካት ዩናይትድ ስቴትስ በደቡባዊ እስያ አገሮች ማህበር እንዲሁም አራቱ ሀገሮች ህንድ፣ ጃፓን፣ አውስትራሊያና ዩናይትድ ስቴትስ ባሉበት ስትራቴጂያዊ ህብረት በተጨማሪም የሜኮንግ ዩናይትድ ስቴትስ ትብብር በመባል በሚታወቀው ካምቦዲያ፣ ላኦስ፣ ሚያንማር፣ ታይላንድ፣ ቬትናም እና ዩናይትድ ስቴትስ የታቀፉበት ትብብር አማካኝነት የሁለትዮሽ እና ባለብዙ ጎን ኦልፍ ግንኙነቶቿን ለማጠናከር ቁርጠኛ ናት ያሉት ምክትል ፕሬዚዳንት ሀሪስ ዩናይትድ ስቴትስ እንደ አውሮፓውያን የዘመን አቆጣጠር በ2023 ዓ.ም የእስያ ፓሲፊክን የኢኮኖሚ ትብብር መድረክ ለማስተናገድ ፈቃደኛ መሆኗን ይፋ ማድረጋቸውን፣ የአየር ንብረት ለውጥንና ዓለም አቀፍ ጤናን በተመለከቱ ጉዳዮች ዙሪያ አብሮ የመስራት አስፈላጊነት አጽንዖት ሰጥተው ማውሳታቸውን፣ በመጨረሻም የቀጠናው አባል የሆነችውን ሚያንማርን ወደ ዲሞክራሲ ጎዳና በመመለስ ጥረት ሀገሮቹ ከዩናይትድ ስቴትስ ጋር እንዲሰሩ ሀሪስ ያቀረቡትን ጥያቄ ርዕስ አንቀጹ ዘርዝሯል። ከጥቂት ዓመታት በኋላ ሁላችንም ይህችን አፍታ ወደ ኋላ መለስ ብለን ስናይ የሁሉንም ህዝብ ሕይወት ለማሻሻል እና የተሻለ የወደፊት እጣ ለመፍጠር የሚያስችል እርምጃ የወሰንበትንና የተባበርንበትን ይህን ጊዜ እንደምናስታውስ ተስፋ አደርጋለሁ ሲሉ የዩናይት ስቴትሷ ምክትል ፕሬዚዳንት ከማላ ሀሪስ የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ሲያስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ሰላም በደን አደሩ። በነገው ምሽት እንገናኛለን።